አሜሪካና ሩሲያ በሶሪያ ያለውን መተላለቅ ለማስቆም የሚያስችል አዲስ እቅድ እንደፋቸውንና ለተግባራዊነቱም በጋራ ለመስራት የተስማሙ መሆናቸውን የሁለቱ ሀያላን መንግስታት የውጭ ጉዳይ ሚኒስትሮች ባለፈው ቅዳሜ ጄኔቫ ላይ በጋራ በሰጡት መግለጫ አስታውቀዋል። ሚስተር ኬሪ በመግለጫቸው ዛሬ አሜሪካና ሩሲያ በሶሪያ ያለውን ጦርነት የሚያበርድ የህዝቡን ስቃይ በቃ የሚልና ወደ ድርድርና ሰላም ጎዳና ሊወስድ የሚችል የሰላም እቅድ ይፋ ያደርጋሉ። እቅዱ ተግባራዊ ከሆነም የሱሪያን ሁኔታ ለመለወጥ የሚያስችል መልካም አጋጣሚ ሊፈጥር ይችላል በማለት ሁሉም የሚመለከታቸው ኃይሎች ለእቅዱ ተግባራዊነት ድጋፋቸውን እንዲያሳዩ ጥሪ አቅርበዋል። ሚስተር ፍላቭሮ በበኩላቸው በልዩነቶች መካከልም ቢሆን አሸባሪዎችን በጋራ ለመዋጋትና በሱሪያም ሰብአዊ እርዳታ እንዲደርስ ለማድረግ የሚያስችል የስምምነት ሰነድ የተዘጋጀ መሆኑን ገልጸዋል። በአዲሱ የሩሲያና አሜሪካ የሶሪያ ሰላም ስምምነት መሰረት የሶሪያ መንግስት የተቃዋሚ ይዞታዎችን በቦምብ ከመደብደብ ይቆጠባል። ተቃዋሚዎችን በሶሪያ መንግስት ላይ ጥቃት ከመሰንዘር ይቆጠባሉ። አሜሪካና ሩሲያ በበኩላቸው በሶሪያ የሚንቀሳቀሱትን ራሱን እስላማዊ ግንባር እያለ የሚጠራውን አክራሪ ኃይልና አልኑስራ ግንባር የሚባለውን አሸባሪ ቡድን ለይቶ በአየር ለማጥቃት የሚያስችላቸውን መረጃ ለማጠናቀርና ለመለዋወጥ የሚያስችል የጋራ ማዕከል ይገነባሉ። ለስምምነቱ ተግባራዊነት አሜሪካ የሶሪያ ተቃዋሚዎች ራሳቸውን ከአሸባሪዎች ቡድኖች እንዲለዩና ስምምነቱን እንዲያከብሩ ታግባባለች። ሩሲያም የሶሪያ መንግስት የአየር ድብደባውን እንዲያቆም ታደርጋለች። እስካሁን የሶሪያ መንግስት ስምምነቱን የተቀበለና የሚያከብር መሆኑን መግለጹ ታውቋል። በምዕራባውያን የሚደገፉት የሶሪያ ተቃዋሚዎች ስምምነቱን የተቀበሉት መሆኑን ቢገልጹም እቅዱ የሶሪያን መንግስት የሚረዳና በተለይም ፕሬዚዳንት አሳድን የማይነካ ነው በማለት ቅሬታ ያላቸው መሆኑ እየተገለጸ ነው። ስምምነቱ የሁሉንም ድጋፍ ካገኘና በትክክል ተግባራዊ ከሆነ በሶሪያ ሊከተሉ የሚችሉትን አወንታዊ ለውጦች የአሜሪካው የውጭ ጉዳይ ሚኒስትር ሚስተር ኬሪ ሲገልጹ ይህ ስምምነት ተግባራዊ ከሆነ በአጠቃላይ በሶሪያ ጦርነትና እልቂት ቀንሶ እናያለን። ወደ አሌፖና አካባቢው የሰብአዊ እርዳታ ይገባል ከዚያም ሩሲያና አሜሪካ በሶሪያ ያለውን ሰብአዊ እልቂት እያባባሱ ያሉትን አሸባሪ ኃይሎች በተቀነባበረ ሁኔታ ለማጥቃትና ለመደምሰስ የሚያስችል እርምጃ የሚወስዱበት ሁኔታ ይፈጠራል በማለት በሶሪያ ዘላቂ ሰላም ለማምጣት የሚያስችል የሽግግር ስርዓት የሚፈጠርበት ሁኔታ የሚመቻች መሆኑንም አስታውቀዋል። ይሁንና ከዚህ ቀደም ከታዩት ያልተሳኩ ስምምነቶች አንጻር የዚህንም ተግባራዊነትና የተፈለገውን ውጤት የማስገኘቱን ሁኔታ የሚጠራጠሩ በርካቶች ናቸው። ስምምነቱ በተለይ የሶሪያ ተቃዋሚዎች በአክራሪነት ከተፈረጁት አጋሮቻቸው ጋር እንዲለዩ የሚጠይቅ ቢሆንም በአንጻሩ በሶሪያ መንግስት በኩል የሚዋጉትን እንደ ሂዝቡላህን ላይ የመሳሰሉትን ኃይሎች አለመጥቀሱ አንዱ የጥርጣሬ ምክንያት ሆኗል። ከዚህም በቀር ሁለቱ ኃያላን መንግስታት በአካባቢው ያሉትን አክራሪ ቡድኖች በተቀናጀ የአየር ጥቃት ለመምታት ቢስማሙም በኢላማ ድርጅቶቹና የዘመቻ አካባቢዎች ላይ ግን ገና ከስምምነት ባለመድረሳቸው እቅዱ በተፈለገው መጠንና ፍጥነት ተግባራዊ ላይሆን ይችላል በማለት ስጋታቸውን የሚገልጹም አሉ። አምስት ዓመት የዘለቀው የሱሪያ ጦርነት በብዙ ሺህ የሚቆጠሩ ሰዎችን የፈጀና 11 ሚሊዮኖችን ያፈናቀለ በመካከለኛው ምስራቅና በአውሮፓ ከሁለተኛው ዓለም ጦርነት ወዲህ ታይቶ የማይታወቅ የስደተኞች ቀውስ የፈጠረ የወቅቱ አሳዛኝና አሰቃቂ ክስተት በመሆን ይጠቀሳል። በዚህ አሰቃቂ ጦርነት አሜሪካ፣ ሳዑዲ አረቢያና ቱርክ እንዲሁም የገልፍ አገሮች ተቃዋሚዎችን በመርዳት፣ ሩሲያና ኢራን ደግሞ ከሶሪያ መንግስት ጎን በመቆም በተዘዋዋሪም ቢሆን የጦርነቱ ተሳታፊዎች ሆነዋል። ገበየሁ ንጉሴ ለዶቼቬሌ ራዲዮ ብራስልስ